ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ይሄ ዲጂታል ቴክኖሎጂ አንድ ነገር አሳይቶናል ምን ያህል ሴቶች ኦልረዲ ብቁ የሆኑ ሴቶች እንዳሉ የሰማናት ዶክተር ጸጋ ሰለሞን ነው። በኢትዮጵያ በተለይ ወጣት ሴት ተማሪዎች በሳይንስ እና ቴክኖሎጂ ዘርፍ ብቁ ተወዳዳሪ እንዲሆኑ ለማስቻል እየሰራ ስላለው ብራይት ጄኔሬሽን የተባለ ተቋም በምሽቱ ተጨማሪ ሀሳቧን ታካፍለናለች። ሌሎች ጉዳዮች የተካተቱበትን ስርጭት ሀብታሙ ስዩመራለው፣ ኤልያስ አሰማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ በተለይ ወጣት ሴት ተማሪዎች በሳይንስና ቴክኖሎጂ ዘርፍ ብቁ ተወዳዳሪ እንዲሆኑ ለማስቻል የተነሳ ብራይት ጄኔሬሽን ወይም ብሩህ ትውልድ የተሰኘ አዲስ ተማሪዎችን በማሰልጠን ላይ ይገኛል። የመርሃ ግብሩ መስራቾች በዩናይትድ ስቴትስ በዋሽንግተን አካባቢ የሚኖሩት ሳይንቲስቶቹ ዶክተር ብርሃኑ ቡልቻና ባለቤቱ ዶክተር ጸጋ ሰለሞን ናቸው። ዶክተር ጸጋ ሰለሞንና በመርሃ ግብሩ አማካኝነት ወደ ኢትዮጵያ ተጉዘው የኮምፒውተር ፕሮግራሚንግ ስልጠና ከሰጡ የማሳቹሴትስ ቴክኖሎጂ ኢንስቲትዩት ኤምአይቲ ተማሪዎች መካከል አንዱ የሆነችው ኔበስ አዳነ ስለ ብሩህ ትውልድ ተልእኮ ያብራራሉ። በቆንጅት ታየና ስመኝሸቆየ የተሰናደውን ዘገባ ሰምተን እንመለሳለን። ብሔራዊ የጤና ተቋም ኤንአይች ተብሎ በሚታወቀው የዩናይትድ ስቴትስ ትልቁ የህክምና ምርምር ተቋም ውስጥ የምታገለግለው የሳይንስ ተመራማሪ ዶክተር ጸጋ ሰሎሞን ና በናሳ ማለትም በዩናይትድ ስቴትስ ብሔራዊ የኤሮኖቲክስ ና የጠፈር ምርምር ድርጅት ተመራማሪ የሆነው ባለቤቷ ዶክተር ብርሃኑ ቡልቻ በአሜሪካ በትምህርትና በትልልቅ ተቋማት ውስጥ በመስራት ያካበቱት ልምድ እነሱ ጋር ብቻ ተገድቦ እንዲቀር አልፈለጉም ከአንድ ዓመት በፊት ወደ ኢትዮጵያ ያደረጉት ጉዞም እኛ በኢትዮጵያ የትምህርት ዘርፍ ምን ማድረግ እንችላለን ለሚለው ጥያቄ መልስ ለመፈለግ ነበር። ይህ ጉዟቸው በትምህርት አሰጣጥ ዙሪያ ያለውን የጥራት ችግር በተለይም ደግሞ ሴቶች ያላቸውን አናሳ እድል እንዲያስተውሉ እንደረዳቸው ዶክተር ጸጋ ትገልጻለች። በተለያየ ከተማ ውስጥ የተለያየ አይነት ችግር አለ። ግን ተማሪዎቹ ያንን ችግር ለመፍታት ያለው ብቃት ትምህርት እየተማሩ አልነበረም። ፍላጎቱ እንዳላቸው፣ በጣም ጎበዞች እንደሆኑ፣ ፖቴንሻል እንዳላቸው አይተናል። እና ምናረግን እኛ ፕላትፎርም ብናስብ ሌላውንም መላው አለም ላይ ያሉ ዲያስፖራዎች ወይም ደግሞ ውጭ ሀገር የሆኑ ዜጋዎችም ኢትዮጵያ መርዳት የሚፈልጉ ግን አቅሙ ለሌላቸው ሰዎች እድል የምንከፍትበት መንገድ ነው የፈጠር ነውኛ እናም ይህ ግንዛቤያቸው ብራይት ጄኔሬሽን ብሩህ ትውልድ ለተሰኘው ፋውንዴሽን መቋቋም ምክንያት ሆነ። ዶክተር ጸጋና ባለቤቷ በዚህ ተቋም አማካይነት ዩናይትድ ስቴትስ ውስጥ በትልልቅ የቴክኖሎጂ ማሰልጠኛ ተቋማት ውስጥ የሚማሩ በጎ ፈቃደኞችን በማሰባሰብ ኢትዮጵያ ለሚገኙ የሁለተኛ ደረጃ ተማሪዎች ቴክኖሎጂን ጨምሮ የተለያዩ ክህሎቶችን የሚያስጨብጡ ስልጠናዎችን መስጠት ጀመሩ። ምንድን ነው ይሄ ዓላማ? እነዚህ ተማሪዎች የዛሬ ተማሪ ቢሆኑ የሚመጣው ደግሞ ትውልድ መሪና ኢንቨንተር ፈጣሪ፣ በተለያየ ዘርፍ ላይ ጎበዝ እንዲሆኑ መሪ እንዲሆኑ አገራቸውን ኮሚኒቲያቸውን ደግሞ ታሳቢ እንዲያደርጉ በማድረግ ነው የተመረጡትን ደግሞ ሃይስኩል ላይ ነው የመጀመሪያው። በአደባባይ መናገርን፣ ግንኙነትን፣ አጥልቆ የማሰብ ክህሎቶችን ጨምሮ የሚያዳብረው ስልጠና አዲስ አበባ፣ ጎንደር፣ ደብረ ብርሃን፣ ጅጅጋ፣ ድሬዳዋና አፋር ውስጥ የተሰጠ ሲሆን በሁለተኛ ዙር ደግሞ ፓይተን የተሰኘው የኮምፒውተር ፕሮግራሚንግ ስልጠና አዲስ አበባ ውስጥ ለሚማሩ አንድ መቶ ሰላሳ ተማሪዎች ተሰጥቷል። ስልጠናውን የሰጡት ዩናይትድ ስቴትስ የሚገኘው ታዋቂው የቴክኖሎጂ ማሰልጠኛ ተቋም ኤምአይቲ ተማሪ በሆኑ በጎ ፈቃደኞች ሲሆን ከአሰልጣኞቹ አንዷ የሆነችው ነበስ አዳነ ለሶስት ሳምንታት ስላካሄዱት ስልጠና እንዲህ ስትል ታስረዳለች። ወደ ኢትዮጵያ ጃንዋሪ አስራ አራት አስራ ስድስት ይመስለኛል ካልተሳሰቡ ነገር ሁላችንም ወደዛ ሂደናል። እና ፕሮግራሙ በአራት ሴንተሮች ነበር የሚሰጠው። እኔ የደረሰኝ ልደታ ያለው ባልቻ አባ ነፍሶ ሁለተኛ ደረጃ ፈርቶ የት ነበረ ማስተምረው ሰላሳ ተማሪዎች ነበሩ። አብዛኞቻችን ሰላሳ ሰላሳ አምስት እንደዚህ ነበር የነበረ። አንዷ አንዷ ሀያ ተማሪ ነበራት። ሴት ተማሪዎች ጎበዝ ከሚባሉትና በውጤታቸው ብልጫ ካሳዩ ተማሪዎች መካከል እንደነበሩ የምትገልጸው ዶክተር ጸጋ የስልጠና ሂደቱ ሴቶች እድሉ ከተሰጣቸው ከወንዶች እኩል ውጤታማ እንደሚሆኑ ያሳየ ነበር ብላለች። ይሄ ዲጂታል ቴክኖሎጂ አንድ ነገር አሳይቶናል። ምን ያህል ሴቶች ኦልሬዲ ብቁ የሆኑ ሴቶች እንዳሉ ወደ ፊት ለፊት እንዲወጡ አረጋቸው። እነዚህ ኦፖርቱኒቲዎች እንዲህ የቮለንቲርዝም የአውትሪች ፕሮግራሞች ሲፈጠሩ አንድ የተማሩ እውቀት ያላቸው በተለያየ ሰርፍ ላይ እውቀት ያላቸው ልጆች ተማሪዎች የሆነ ሰዎች እንዳሉ አሳየን። አሁን እነዚህ ኤምአይቲ ተማሪዎች እንዳልኩት በጣም ሰክሰስፉል የሆኑ ኮሌጅ ተማሪዎች ናቸው እንዳለ ሴቶች ናቸው እንዳለ በቴክኖሎጂ ላይ የተያዙ ትምህርት ነው የሚማሩት። ይሄ ምንድን ነው? ኢትዮጵያ ውስጥ ላሉ ልጆች ምሳሌነት ነው። ለሴቶቹ፣ ለወንዶቹ ኢትዮጵያ ውስጥ የሚማሩ ሴቶች በቴክኖሎጂ ዘርፍ ትልቅ ደረጃ የደረሱ እንደ ዶክተር ጸጋ ያሉ ወይም በትልልቅ ተቋማት ውስጥ እየተማሩ ትልቅ ቦታ መድረስ የሚመኙ እንደ ኔበስ ያሉ ሴቶችን ማየት በራስ መተማመናቸውን እንደሚያጎለብትላቸው ኔበስ ትገልጻለች። ትልቅ የሚያነሳሳ ነገር አለው ምክንያቱም እዚህ ጥቁር በሆነ ወይም ከአፍሪካን ሀገር በመምጣትሽ ሊደርስብሽ የሚችል ነገር አለ ተብሎ የሚታሰብ ስላለ እሱን ደርሰውባቸውም ከሆነ እሱን አሸንፈው ካልሆነም ደግሞ በዛ አስጠርተው ሀገራቸውን ማየት ደስ ይላል። ዶክተር ጸጋም በዚህ ተስማማለች። ቴክኖሎጂ የሴቶችን እምቅ ችሎታ የሚያወጣ አዲስ መድረክ መሆኑንም በመግለጽ ቴክኖሎጂ ለሴቶች እኩልነት ያለውን ድርሻ ስታብራራ፣ ያው ቴክኖሎጂን በመጠቀም ሴቶች ብዙ ነገር ለማድረግ ይችላሉ ሜቢ ሌላ ጊዜ እድላቸው ላይከፈትላቸው የሚችሉ ለምሳሌ ማድረግ ኢንተርፕርነር መሆን ይችላሉ የራሳቸውን ብዝነስ ኦንላይን ለመክፈት ይችላሉ እቃ ኮሞዲቲ ቢሆን የሚሸጡት ትሬኒንግ ወይ ቢሰጡ በተለያየ ዘርፍ ላይ ያንን እድል ይከፍትላቸዋል እውነተኛ ሪል ወርልድ ላይ ወይም ለህይወት ላይ ሪያልቲ ላይ ብዙ ጊዜ ሴቶቹ መድረክ አይሰጣቸውም መድረክ ለወንድ ነው ግን ይሄ ዲጂታል ቴክኖሎጂ ላይ ገና ራሳቸውን ማስተዋወቅ የሚችሉበት መንገድ ነው። መድረኩ ኦረዲ ተከፍቷል። ሳይንቲስቶቹ ዶክተር ጸጋ ሶሎሞን እና ዶክተር ብርሃኑ ቡልቻ ለተማሪዎች የሚሰጧቸው ስልጠናዎች ገና ተጀመሩ እንጂ አላበቁም። ብራይተር ጄኔሬሽን ብሩህ ትውልድ ሲሉ የመሰረቱት ተቋም በመጪው ክረምት አንድ ሺህ ተማሪዎችን ለማሰልጠን እቅድ የያዘ ሲሆን ተማሪዎቹ በሚወስዷቸው ስልጠናዎች የማህበረሰቡን ችግር የሚፈቱ ስራዎችን መስራት እንዲችሉም በተቋሙ ድጋፍ እንደሚደረግላቸው ተገልጿል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ኃይሉ ክፍሌ ጥንታዊ ኢትዮጵያን በሚዘክሩ የማህተመም ጥበብ ስራዎቹ የሚታወቅ የስነ ጥበብ ባለሙያና መምህር ነው። በቅርቡ በኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ሳይቀር የተመሰገነው ኃይሉ ሌሎች ዘዴዎችን አክሎ በሚያቀርባቸው ስራዎቹ ረብ ያላቸው ሀሳቦችንም እያጋራ ይገኛል። በጥንታዊቷ ኢትዮጵያ ላይ ለምን ማተኮር እንደፈለገ አስቀድሞ ይነግርናል። እንግዲህ ሰው ማንን ይመስላል ቢባል ኑሮውን ወይ ንባቡን ወይ ውሎውን ነው የሚባለው እና እኔ አብዛኛው ጊዜ የሚያስደስተኝ ቀደም ብዬም ጀምሮ የኋላ ታሪኮቻችን መመርመር መፈተሽ በጣም ያስደስተኛል እና ይሄ የንባብ ልምዴና ፍላጎቴ ታይ ነገር ሲገለጥ ወደዛ እንዲሄድ አድርጎታል ብዬ አስባለሁ። ከዛም ባሻገር የንባብ ፍላጎቴና ግንዛቤን እያሰፋው ስመጣ ማንኛውም ሰው በሶስት ማንነቶች ውስጥ የተገመደ ነው ብዬ አስባለሁ። ሌሎቻችንም እንደምናስበው የትናንት ማንነት አለ፣ የዛሬ እኛነት አለ፣ ደግሞ የነገ ራዕይ አለ እና እነዚህ ሶስት ነገሮች እንደ ገመድ የተያያዙ ናቸው። ልንለያቸው አንችልም። የትኞቹን ከየትኛው ጋር ሚዛን ሰጥተን ለነጋችን እናደርገዋለን የሚለው ጉዳይ እንጂ፣ ለምሳሌ የዛሬ መቶ ዓመት የተደረገ አንድ ክዋኔ የሚያገር ውስጥ እዛው መቶ ዓመት በተከወነበት ሁኔታ ሊቀር አይችልም። ምናልባትም የዛሬን ማንነታችንን እንደገና ሪኮንስትራክት ሊያደርገው ይችል ይሆናል። ከዚህ አንጻር እነዛ የንባብና በግል ያለኝ ፍላጎት፣ እንዲሁም ከቤተሰብ በተለይ ከአባቴ ደግሞ ታሪክን ማወቅ ራስን መፈለግ መመርመር ያበረታኝም ስለነበረ እነዚህ ነገሮች ተደምረው አሁን ባለሁበት የአሰራር ዘዴ እና ሀሳብ ላይ እንድገኝ አድርጎኛል ብዬ አስባለሁኝ። እንግዲህ ስዕሎችህን በተለያዩ ዘዴዎች ነው የምታቀርበው፤ የማህተም ጥበብ አለ፣ ድብልቅ ዘዴዎችን ትጠቀማለህ፣ ብዕር ስዕሎች የምትላቸውም አሉ። የትኛውን ዘዴ ለየትኛው ስዕል መጠቀም እንዳለብህ በምን ሁኔታ ነው የምትወስነው? አንዳንድ ጊዜ ሀሳቡ ቀድሞ ወደ እኔ ይመጣል። አንዳንድ ጊዜ ደግሞ የሚታየው ነገር ቅርጹ ይመጣና ቅርጹን ከሰራው በኋላ ሀሳብ ላለብሰው እችላለሁ ግን ብዙ ጊዜ ሀሳቡ ይቀድምና ያንን ሀሳብ በየትኛው ሚዲየም ገልጸው ይበልጥ እኔም ያስደስተኛል ለተደራሽን ደግሞ ሀሳቤን ሴንተር ሊያገኝልን ይችላል ብዬ ሳስብ ሞካክራቸዋለሁ የተለያዩ የአሰራር ዘዴዎች። በአጋጣሚውን የመጀመሪያ ዲግሪን የተመረኩት በህትመት ጥበብ ወይም ግራፍ ካርት በሚባል ትምህርት ዘርፍ ነው እና ይሄ ትምህርት ዘርፍ በጣም በውስጡ ብዙ የተለያዩ የአሰራር ዘዴዎችን ያቀፈ ነው እና ትምህርቱንም ደግሞ በጣም ወድጀው ፈልጌው በፍቅር እማር ስለነበር የተለያዩ ዘዴዎች ላይ ራሴን አሳትፋለሁ እና እንዳልከው በእስክሪብቶ የሚገለጥ ከሆነ እስክሪብቶ እጠቀማለሁ። ወረቀት በመላጥ ከሆነ እነሱን ልጣለሁ። በመለጠፍ ከሆነ እለጥፋለሁ። እንዲህ እንዲህ እያደረግኩ ላለፉት አስራ አምስት አስራ ስድስት ዓመት ከተመረኩ ጀምሮ ስሰራ ነበር። በተለይ በተለይ ግን አሁን በዚህ ሶስት እና አራት ዓመት በደንብ በደንብ ወድጀው ረጅም ጊዜ ቆይቼበት የምሰራው በማህተሞች ላይ ሳቤን በማስደገፍ እነሱ አንድም እንደ ዕይታዊ ጥበብ፣ ሁለትም እንደ ሐሳብ፣ ሶስትም እንደ መስሪያ ሚዲየም አድርጌ እነሱ ላይ ነው በትኩረት እየሰራ ያለሁት። ግን በየመሀሉ እንዳልከው ይህን ሐሳብ እስከሚቶ ሊገልጡ ይሻላል ውሃ ቀለም ይገልጠው ይሻላል ብዬ ካሰብኩ ራሴ ነጻ አድርጌ ነው ጉዳዮች ላይ የምሰራው ማለት ነው። ኃይሉ ዙሪያህ በምታያቸው ጉዳዮች ላይም የራስህን አቋም የምትገልጽባቸው አግባቦች አሉ። ለምሳሌ ፋይንዲንግ ሆም በተሰኘው የስዕል ስብስብህ የከተሞች መስፋፋት እየፈጠራቸው ያሉ ጉዳዮችን አንጸባርቀሃል። ኪነ ጥበብን እንደዚህ ላለ ዓላማ መጠቀም ምን ያህል አስፈላጊ ነው ብለ ታስባለህ? ፋይዳው ምንድን ነው? ትልቅ ፋይዳ ነው እንጂ ያለው ለምሳሌ ምንድን ነው ከዚህ ጥያቄ አንጻር የኪነ ጥበብ ወይም የስነ ጥበብ የመጨረሻ ግቡ ምንድን ነው? ለሰው ልጆች ምንድን ነው የሚፈይደው ብለን ብናነሳ ብዙዎቻችን የምንስማማው ይሄ የማህበራዊ አብሮነትን ማነሳሳት፣ የአገራዊ ራዕይን ከፍ ማድረግ፣ የግለሰባዊ ማንነትን እንዲጸና ማድረግ፣ ከዛ አልፎ ይሄ መንፈሳዊ የሆነ ልዕልናን ከፍ ማድረግ አስተሳሰብ ላይ አብዝቶ የሚሰራ የሙያ ዘርፍ ነው እና ይሄ ይሄ የጥበብ ዘርፍ ደግሞ እንደምታውቀው አሁን ላለንበት የሀሳብ ሂደት ላይ በከፊቱ ነው አስተዋጽኦ ማድረግ አለበት ብዬ አስባለሁ። እየሄድንበት ያለው አካሄድ ወይም ደግሞ እያሰብ ነው ያለው ሀሳብ የሰው ልጅ ከተሰጠው የሰብአዊ ክብርና ሀሳብ ልዕልና አንጻር የት ላይ ነው ያለ ነው፣ ይሄስ ጉዳይ በምን ምክንያት መጣ፣ እንደገና በዚህ ሀሳብ ምልልስ ውስጥ ወይም በዚህ ተግባር ላይ ስ መገኘት አለብን ወይ የሚሉትን ነገሮች የሚመረምር እንዲፈትሽ ወደ ውስጡ እንዲያስብ ምክንያቱም የጥበብ ሰው እኔ እንደማስበው ከየትኛውም ሀሳብና ማቀፍ ውስጥ የታጠረ ነው ብዬ አላስብም። ስለዚህ ከዛ ውጭ ከሆነ የማህበረሰብን አካሄድ፣ ንቃተ ህሊና ተከትሎ መጨመር አለበት። ምን መወያየት አለብን? ምን መነጋገር አለብን? እንዴት ነው ይህም ጉዳይ ማሰብ ያለብን ብሎ ለውይይት ክፍት የሚያደርግ የጥበብ ዘርፍ ስለሆነ እኔም እንደ አንድ በዚህ ዘመን እንደተገኘ ሰውና የጥበብ ባለሙያ እኒህ ጉዳዮችን ሳይ በዛ ጉዳይ ላይ ለምን ከፍ ያለ ሀሳቦች እንድንነጋገር ምክንያት አልሆነም በሚል የተሰማኝን እንደጠቀስከው በተለያዩ ዘዎች አቀርባለሁ እና በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የጥበብ ስራ በተለይ በዚህ ሰዓት ከትናንሽ ሀሳቦች ወተን ከፍ ያለውን ጉዳይ ላይ እንድናተኩር የሚያደርገን በምንም ነገር ያልታጠረ ጠቢብ ነው ብዬ አስባለሁ። እንግዲህ ስራዎችህ የተለያዩ እውቅናዎችና ሽልማቶችን እያስገኙልህ ነው። ከዚያ መካከል አንዱ ደግሞ ከክብርት ፕሬዚደንት ሳህለወርቅ ዘውዴ ያገኘኸው እውቅና ነው። ወደዚያ የወሰደህን ነገር እስቲ ጠቅለል አድርገህ ንገረን። ከእሳቸው ጋር ያገናኘህ ስራ ምን ነበረ? የተሰማ ስሜትስ ምንድን ነው? በስራህ ምክንያት ካገኘኸው እውቅና አንጻር እሱ አጋጣሚ ምንድን ነው? የቅርብ የእሳቸው የቅርብ አማካሪ የእኔም ስራዎች የሚገዛኝ የእኔም ስራዎች የሚያደንቅ አማካሪያቸው አለ እና አንድ ኤግዚቢሽን ላይ ተገናኘን፣ እና ሀሳቡን ይነግረኛል። የእሳቸውን ምስል እንድሰራለት እና እሳቸው አያውቁም ከዛ ስጦታ እንደሚሰጣቸው ነገረኝ። ተስማማን፣ ግን በደንብ ጊዜ እንደሚሰጠኝ ተነጋግረን ሁለት ወር ሰጠኝ እና በሁለት ወር ጊዜ ውስጥ ሰራሁት፣ የእሳቸውን ፖርትሬት። የዚህች ታላቅ ሀገር ክብርት ፕሬዚዳንት ፊት ነው የምሰራው። ስለዚህ በዚህ ፊት ላይ እሳቸውን ከማስመሰል ባለፈ እኔ ማስተላለፍ መጠየቅ መመርመር የምፈልገውን ነገር እንዳስተላልፍ ትልቅ እድል አገኘሁ። ምክንያቱም ቀደም ብለህ እንደጠቀስከው በዚህ ሰዓት አሁን እኔ በተለያዩ ማዕተሞች ነው ስዕልን የምሰራው በቡሮች ሳይሆን ማለት ነው። እነዚ ማዕተሞች ደግሞ አንድም ማዕተሞች በራሳቸው ታሪክ ናቸው። ሁለትም ማዕተሙ ከተመታ በኋላ ውሳኔ አለ። ምክንያቱም ዜሪ ዜዲሲሽን ቢሃይንዝስታም መልካምም ክፉም ወይም ደግሞ የሚበትን ወይም የሚሰበስብ ወደ ፍቅር የሚያመጣ ወይ ወደ ሌላ ቦታ የሚመራ ውሳኔ ያላብሮ ማለት ነው። ስለዚህ እሳቸውን መልክ ሲሰራ በኢትዮጵያ ታሪክ ውስጥ ያሉ የሴት ጀግኖችን ወይም ደግሞ ምሳሌ ሊሆኑ የሚችሉ ሴቶችን ማህተሞች መሰብሰብ ጀመርኩ ማለት ነው። ለምሳሌ የንግስት ሳባ አክሱም ላይ ያተገኘ አንድ ማህተም አለ። የቴጌ መነን፣ የቴጌ ጣይቱ፣ የንግስት ዘውዲቱ፣ እነዚህ እነዚህ የሴቶችን ማህተም ሰበሰብኩና በእነዛ ማህተሞች በመደራረብ ነው የእሳቸውን መልክ የሰራሁት። ስለዚህ እኔ ሀሳብ ምንድን ነው የዚች ጥንታዊና ታላቅ ሀገር የሴቶችን ታሪክ ይዞ የመጣው ገመድ እርስዎ ላይ ደርሷል፣ እና ይሄ ገመድ ወዴት ይሄዳል? ምን ያደርጉታል? አይነት የሚል ሀሳቦችን ለመመርመር ነው። እሱን በጣም ደስ ብሎኝ ሌሎችንም ሀሳቦች ከፊታቸው ጀርባ ጨምሬ ስራውን ሰጠሁት፣ ለሱ ማለት ነው። እሱ ተቀበለኝ፣ እዛ ጋር ጨረሰን የእኔ እና የእሱን ግንኙነት። እሱ በጣም ደስ ብሎት በስራው ወስዶ ሰጣቸው። እና ከሰጣቸው እሱ ጋር ከተለያየን ከተወሰነ ሰዓት በኋላ ስልክ ደወለልኝ። ክብር ፕሬዚዳንት ይፈልጉሃል፣ የአሰራር ዘዴውን ሀሳብህን እንድታወራላቸው ይፈልጋሉ እና ቀጠሮ ይያዝልህ አለኝ። በተባለው ጊዜ ሄድኩኝ እሳቸው ጋር ማለት ነው። እና ተገናኝተን እንደነገሩኝ እንደተረዳሁት አንድ አሰራር ዘዴው አካሄዱ አዲስ ሆነባቸው። ሁለተኛ ፊታቸው ላይ የተቀመጡት ቅድም የጠቀስኩልህን ማተሞች ምን እንደ ማስብ እንዴት በዛ መንገድ እንደሰራኋቸው እንዳብራራላቸውና እንደዚህ አይነት አሰራር ዘዴዎችን ለዓለም ማስተዋወቅ ስላለብኝ ፌስቡክ ገጻቸው እና በትዊተር ገጻቸው የኔን ታሪክ ከአሰራሩ ጋር ሊያወጡ እንዳሰቡ ነገሩኝ። እና ምን ተሰማህ ላልከው በጣም ትልቅ ክብር ነው የተሰማኝ። አንድም እሳቸው የኔን መጥራት እኔን ብቻ እንደጠሩኝ አይደለም ማስበው፣ እኔና በእኔ መሰል ያሉ ወጣት ሰዓሊዎችንም እንዳከበሩ ለዛ ሙያ ዋጋ እንደሰጡ አድርጌ ነው ያሰብኩት። እንዲሁም ደግሞ በእኔ በግል ደግሞ ይሄ የአሰራር ዘዴና ሀሳቢን የማስተላለፍበት ስዕል ጥበብ አንድ ደረጃ ላይ እንደደረሰ ሌላ ማረጋገጫና ማበረታቻኔ የሆነኝ ማለት ነው። ምክንያቱም እንደምታውቀው እሳቸው ፈረንሳይ ሀገር ኑረዋል፣ ሴኔጋል፣ የተለያዩ ዓለም አቀፍ ቤናሎችን የበስነ ጥበብ ዘርፍ ትላልቅ የስዕል ክዋኔዎችን የሚመለከቱ፣ ስዕል በጣም የሚያደንቁ ከኢትዮጵያም እራሱ አንጋፋ አንጋፋ ሰዓሊዎች ወዳጆች እንዳሏቸው አውቃለሁ። ስለዚህ በዚህ መልክ ያንን አጋጣሚ ለእኔ ማግኘቴ ለእኔም ትልቅ ክብር ነው፣ ትልቅ መነሳሳት ይፈጠረልኝ። እንዲሁም ከእኔ ጀርባ ላሉ እኔን መሰል ሰዓሊዎች ደግሞ የሚሰጠው ተምሳሌት ቀላል ነው ብዬ አላስብም። ከስነ ጥበብ ባለሙያነቱ ባሻገር መምህር ነህ። በመምህርነት ደግሞ ከተለያዩ ወጣት የኪነ ጥበብ ሰዎች ጋር ትገናኛለህ። ዝንባሉ ያላቸው ወጣቶች ቢያውቁት ወይንም ደግሞ ቅድሚያ ቢሰጡት የምትለው ጉዳይ ምንድን ነው? ደጋግመህ ወጣቶችን ከማግኘት አንጻር ምንድን ነው ብለህ ታስባለህ? በጣም ግሩም ጥያቄ ነው። እንግዲህ እኔም ላለፉት አስራ ስድስት ዓመት አሁንም እያስተማርኩ ነው ያለሁት እንዳልከው በእኔም እድሜ ላይ ያሉ ከኔም እድሜ ከፍ ያሉ ከሌንድ የሚያነሱ ልጆችን የማስተማር ከነሱ የመማር እድል አድጋ ሊሆና በዚህ ሙያ ውስጥ እኔ በጣም በጣም ትልቅ ነገር ነው ብዬ ማስበው። እኔም በተገብረው የሚደስ የሚለኝ የሚያስደስተኝ መጀመሪያ የሙያውን ባህሪ በደንብ መረዳት ነው። ከተረዳ ነው በሙያው ውስጥ ስናልፍ የሚያጋጥሙ ውጣ ውረዶች እንደ ደረጃ እየቆጠር ናቸው ልናቀላቸው እንችላለን። ከዛ ባሻገር ደግሞ ለሙያው የሚፈልገውን ስነ ምግባርና መሰጠት በተግባር ላይ መዋል መቻል ምን እንደሚያመጣልን ሳናቅ ሂደትን መውደድ ማለት ለምሳሌ አንድ ሰው ዲፕሎማ ለመማር ወደ ስልስት ሲገባ የሚያገኘውን ዲፕሎማ ትቶ ወይም ዲግሪውን ትቶ ሂደቱን በጣም መውደድ እና እሱን ማክበር መቻል ከዛ ውጤቱ በራሱ ጊዜ እንደሚመጣ ማሰብ እና መጨረሻ ከሚመጣው ነገር ይልቅ ሂደትን ማክበር እና ለሱ ትልቅ ዋጋ መስጠት በጣም በጣም ለዚህ ሙያ ለእኛ ሙያ አስተዋጽኦ አለው ብዬ አስባለሁ። ከዛ አሉ ምሳሌ የሚሆኑ ታላላቅ ሰዓሊዎች አሉ። የእነሱን ዳአናቸውን መከተል እጅግ የተከበሩ አፈወርቅ ተክሌን የመሰሉ በስዕል ጥበብ ውስጥ የመጨረሻው ከፍታን ያሳዩን በብዙ ዘርፍ እነሱ እነሱ አንጋፋ ሰዓሊዎችን ሌሎችም አሉ። የእነሱን መስመር ተከትሎ መሄድ በጣም ጠቃሚ ነው ብዬ አስባለሁ። እጅግ በጣም አመሰግናለሁ። ሀይሉ ክፍሌ፣ የስነጥበብ ጥበብ ባለሙያ ነህ፣ እንዲሁም ደግሞ በመምህርነት በርካታ ወጣቶችን እየቀረስክ ትገኛለህ። ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ሰላም ሁኑልኝ። ከጋቢና ቪኦኤ ጋር ናችሁ። በመቀጠል ወደ ትግራይ ክልል እናቀናለን። በክልሉ በቆየው ጦርነት ምክንያት ከዩኒቨርሲቲ መምህርነት ወደ መንገድ ላይ ስራ ለመግባት ስለተገደደች ወጣት ታሪክ ሙልጌታ ጽባ በመቀጠል ይነግረናል። በአክሱም ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር የነበረችው ብርሃን ወልደ ገብርኤል በጦርነቱ ምክንያት ደሞዝ በመቋረጡ ለሁለት ዓመታት ደሞዝ አልተከፈላትም። ለእርሷና ለቤተሰቦቿ የዕለት ጉርስ ለማግኘት በመቐለ ከተማ ሀውዜን አደባባይ በየቀኑ ለምግብ የሚያገለግሉ ሽንኩርት፣ ድንች፣ ቲማቲም፣ ጎመንና ሌሎች በጋሪ እየገፋች በመሸጥ ኑሮዋ ለማሸነፍ ትጣጣራለች። ደሞዙ ከተቋረጠ በኋላ ገቢ ስለሌለን ግዴታ ገቢ ማግኛ መንገድ ደግሞ ብለን ያገኘ ነው። የቀን ስራ፣ የጉልት፣ የአስቤዛ አይነት ነገር። እሱ አይነት ስራ ነው እና አማራጩ እሱ ነው፣ ከተገኘ ብለን የጀመር ነው። ብርሃን በጋዜጠኝነትና ኮሚኒኬሽን ትምህርት የመጀመሪያ ዲግሪዋን ያገኘችው በ2004 ዓ ም ነበር። ከዚያም ለሁለት ዓመታት መቀለ ውስጥ በሚገኝ አንድ ራዲዮ ጣቢያ በሪፖርተርነት ሰርታለች። በ2007 ዓ ም ደግሞ ባክሱም ዩኒቨርሲቲ ማስተማር ስራ ጀመረች። በዚህ ስራ ላይ እያለችም በተመሳሳይ የትምህርት ዘርፍ ሁለተኛ ዲግሪዋን አግኝታለች። በወቅቱ የምታገኘው ገቢት በቂ እንደነበር ታስታውሳለች። የታወቀ ነው ገቢ ምን ያህል እንደሆነ፣ በወር ታቋለ እንዴት አድርጌ ማነጅ ላድርገው፣ የትኛው አብር የት ግባ አይነት ነገር ነው የምትሰራው፣ እንጂ የምታገኘው በየወሩ የታወቀ ነገር ነው። በጦርነቱ ምክንያት ከ2013 ሰኔ ወር ጀምሮ ደሞዟ በመቋረጡ ምክንያት የእርሷም ሆነ የሶስት አመት ልጇን ህይወት ለመምራት እንደከበዳ ትናገራለች። ቢያንስ ለልጇ የተመጣጠነ ምግብ ለመስጠት የሚያስችላት አቅም ለመፍጠርም በየመንገዱ እየተዘዋወረች ቁሳቁሶች መሸጥ እንደጀመረች ታስረዳለች። አመጋገቡ ላይ በጣም ወሳኝ ነው። ስለዚህ ገቢ ከሌለ ለሱም የምታቀርበው የተመጣጠነ ምግብ ከሌለ ይጨንቃልና ለሱን በጣም ታስባለ፣ ለራስም ታስባለ። እና እሱን እሱን ስናስብ ጠንክረን መስራት አለብን፣ የፈለገ ነገር ቢገኝ የሆነ ነገር መስራት አለብን ብለን ነው ተነስተን ያንን ስራ የጀመር ነው ማለት ነው። ብዙ አይነት በሙያ ስራ ለመስራትም ሌላ አማራጭ እንደ ጋዜጠኛ መምህርትነቴ፣ ሌላ የሚዲያ ስራዎችም ለመስራት ሞክር ያለ ኤንጂኦ ላይ ለመስራት ሞክረናል። ግን ጊዜ ከመፍጀት ውጪ ምንም ጠብ የሚል ነገር አላገኘንም እና በቃ በሙያችን ካላገኘን ጉልበታችን ሐሳባችን አሳርፈን የሆነ ነገር የምናገኝበት ነገር ቢሆንስ ብለን አሰብን። ያው ቤዚክ ነገር ስለሆነ የአስቤዛ ነገር ደግሞ በየቀኑ ሰው ያገኛትን የሆነ ለምግብ ነው የሚያውለው፣ ቤዚክ ነገር ስለሆነ እሱ ላይ ቢሹ ይሻላል በሚል ነው ወደዛ የገባ ነው። የየቀኑ ውሏም ስትናገር አስራ አንድ ሰዓት እነሳለሁ ከዛ ወደምገዛበት የምፈልገውን እቃ ወደምገዛበት ገበያ ሄዳለው። በእግር ነው በብዛት የሚሄደው መጀመሪያ አካባቢ። ከዛ ተመልሼ አስቤዛውን ይዤ በሶስት እግር ያላት እንትናት በሰው እጅ የምትገፋ በሱ እየገፋው ደግሞ በየቦታው በየአካባቢ አካባቢ እየዞርኩ እሸጣለው። ስራው አድካሚ ነው። በተለይ ጉልበት እንትን ይፈታተናል እና ያደክማል። ኮረኮንቻ አለ የሆነ የኮብልስቶን አካባቢ ስትደርስ ያንን እንትን ስትገፋ ብዙ ነገር ቻሌንጅ አለው። ውሎ እሱን እየገፋ ውላለሁ በብዛት። ማታ ሁለት ሰዓት አቨሬጅ ሁለት ሰዓት ቤት ይገባለሁ ማለት ነው። በቀን እስከ ስንት ብር ታገኛለሽ? ላል እንደየ ሁኔታው እንደየቀኑ ነው፣ ግን አቨሬጅ ሁለት መቶ በሚል እንያዘ። ይህን ስራ መስራት ከጀመረች አንድ አመት ያስቆጠረችው መምህርት ብርሃን ባለቤቷም እገዛ እንደሚያደርግላት ትናገራለች። በጦርነቱ ጊዜ ይፈጥርባት የነበረውን ስጋት ለማትረሳው ትናገራለች። የድሮን ድምጽ አለ እዚህ ጣለች። ድሮን ይባላል ሰው እንደዚህ እንትን ይላል። አከባድ ጊዜ ነበረ፣ በተለይ መጀመሪያ አካባቢ በጣም ያስፈራል። ቤት ካልነበርክ ወደ ቤት ለመሮጥ ነው የምትፈልገው። የትም ትጣል ብቻ ከቤተሰቦቼ ጋር ሆኜ የሆነ ነገር ልሆን ትላለህ። አብረን እንሆን አይነት ነገር ትላለህ እና ከዛ ደግሞ በቃ እየሄድክ እየተለማመድከው ስትመጣ ደግሞ ሁሉም ይለመዳል አይነት ነገር ና እየተለማመድ ስትመጣ በቃ ትመጣለች። ድሮን የሆነ ቦታ ላይ ልትጥል ነው በቃ እኛ ጋልጣለችም። እሺ ማን ጎድታ ይሆን እሱን ትጨነቃለ ብቻ ቻሌንጅንግ ነበር። በየመንገዱ እየተዘዋወረች በምትሸጥበት ጊዜ የስራ ባልደረቦቿ እንደሚያገኟትና አስተያየትም እንደሚሰጧት ተናግራለች። አብዛኛው አድናቆት የሚገልጽ ነው። በእርግጥ ሁኔታውም ስለሚያውቀው አንዳንዱ በአስቀድሞ ተረቶት በቃ እሺ፣ ጎበዝ እራ፣ አንቺ ጎበዝ ነሽ፣ እንኳንም ጀመርሽ እኛለን እንጂ እንትን ምናምን የሚሉ አሉ። አንዳንዱ ደግሞ ትንሽ እንትን ይላል ስለማይጠብቁት እንትን ይላለሁ። እኔ እኔም እረዳቸዋለሁ። ኢትስ ኦኬ ማለት ሊሆን ይችላል። አትጠብቀውም፣ ስራ ነው። በእርግጥ መማርህ ለዚህ ነው የሚጠቅመው። እኔ የተማርኩት የአስተሳሰብ ለውጥ ለማምጣት ና ፕሮብለም ሶልቭ ለማድረግ ነው። ያ ካልሆነ ትምህርት ምን ዋጋ አለው? ችግር የማህበረሰብ ችግርም ሊሆን ይችላል። የራስህም በግልህ የሚደርስብህን ችግርም ለመፍታት ካልጠቀምህ ትምህርት ምንም ዋጋ የለውም እና እና ምንም ይሁን የስራ ክቡርነት አውቀ የገጠመህን ችግር በየጊዜው እንዴት መፍታት አለብኝ የሚለው እያሰብ ተገቢውን መፍትሄ የቻልከውን ያህል መፍትሄ ማድረግ ጥሩ ነው ላለው እና በቃ አንዳንዱ በጣም ያደንቀሃለው ጎበዝ ነሽ፣ አርአያ ነሽ ምናምን የሚላለ ደስ ይለኛል። እኔም በቃ ሞራል በዛው ልክ ሞራል እጨምራለሁ። ከዛ ደግሞ ትንሽ ደንገጥ የሚል የሚያጋጥማል ሶኬ ግን እኔም አልፈዋለሁ። ይገባኛል እና እንደዚህ አይነት ስሜቶች አስተናግጃለሁ። መምህርት ብርሃን ከአሁን በፊት ታስተምርበት ወደ ነበረው አክሱም ዩኒቨርስቲ ተመልሳ መስራት እንደምትናፍቅ የገለጸች ስትሆን ተስፋ የምታደርገውም ዓለም አጠቃላይ ትግራይ፣ የትግራይ ሕዝብ ሰላም ሆኖ ማየት ፈልጋለው። ሁሉም ወደ ስራው ተመልሶ ደግሞ ውስተኛውም ደሞዙ እየተቀበለ እኔም ደስ ብሎኝ የምወደውን ስራይን እየሰራ የምፈልገውን ህይወት ለመኖር ለማለም ጊዜው ጠብቀዋለሁ። በደንብ እስካሁን ደሞዝ አልተለቀቀም የሰራተኛ የፌዴራልም የክልልም። ስለዚህ እሱ ተለቆ ጥሩ ኑሮ እንደምንወደው አይነት ሙያ እየሰራው እንዲኖር ተስፋ አደርጋለሁ። ህጻናት ደግሞ ወደ ትምህርት ገበታ ገብተው እንዲማሩ ስለዚህ፣ የምወደው ሙያ ግዴታ ናፍቀዋለሁ። ናስክመለስ ጓጓለሁ። ተመልሽ የምወደውን ሙያ እኔም ደስታ ይሰጠኛል። ከዛም የቻልኩትን ያህል የአቅሜን ያህል ጥሬ ደግሞ ጥሩ ዜጋ ለማፍራት ደግሞ ተስፋ አለኝ። አሁን ያለው ሰላም ተጠናክሮ እንዲቀጥል ሁሉ በየዘርፉ ሊሰራ ይገባል ብላለች። ለአሜሪካ ድምጽ ሙልጌታ አጽብሀም መቀለም። በመቀጠል ደግሞ ወጣት አርቲስቶች በፈጠራ ንግድ ላይ ከተሰማሩ ተቋማት ጋር ለማገናኘት እየጠቀመ ያለ ፌስቲቫልን የተመለከተ ዘገባ የደንግረሞት አሰማናለች። በኬፕ ታውን ደቡብ አፍሪካ የተሰናዳው ዓለም አቀፉ የስነ ጥበብ አውደርኢ በዓለም ዙሪያ በከፍተኛ ሁኔታ እየጨመረ በመጣው ስራ አጥነት ላይ አተኩሯል። በዓለም ዙሪያ ካሉ አስር ነጥብ ሁለት ሚሊዮን ከሚሆኑ እድሜያቸው ከ15 እስከ 34 ካሉ ወጣቶች ውስጥ አራት ነጥብ ስድስት ሚሊዮኑ ከስራ ገበታ ውጪ ናቸው። ይህንን የግድግዳ ላይ ስዕል ወይም ደግሞ ሚውራል የሚሰሩ አርቲስቶችም እንዴት ሊሸጡት እንደሚችሉ ምክረ ሀሳቦችን ከዚህ ዝግጅት አግኝተዋል። ስራ በመጥፋቱ ሁለት ዓመቷ ሃኒም ዴቪድስ በጥበብ ስራዋ ላይ ከማተኮር ይልቅ ኢቨንትስ ማኔጅመንት ወይም ደግሞ የመርሃ ግብሮች አስተዳደር ወደ ማጥናት ፊቷን አዙራለች። እንደ ሙሉ ጊዜ አርቲስት ለመስራት ያሰብኩበት ጊዜ ነበር፣ በተለይ ደግሞ የሁለተኛ ደረጃ ተማሪ ሳለሁ ህልሜ ነበር። የሳሊያን ስራ አስኪያጅ የሆነው ለቲዝሚል ሞጂኬዝ ላይ ገበያ ማግኘት ከባድ እንደሆነ ይስማማል። ሳሊያን ስኬታማ ለመሆንም ከጋለሪዎችና ከግለሰቦች ጋር ሊ ሊሰሩባቸው የሚችሏቸው መንገዶች መቃኘትም አለባቸውም ይላል። እንደዚያ መኖር የሚችሉ አርቲስቶች አሉ። ብዙዎቹ ግን በዚህ ሁኔታ መኖር አይችሉም። አሁን አንድ ስዕል ብትሸጥ ተከታዩን ደግሞ ከስድስት ወር በኋላ ነው ልትሸጥ የምትችለው። ኢኮኖሚውና የፈጠራ ኢንዱስትሪው ያለበት ሁኔታ ይኸው ነው። ጆን ዋን በሚለው የጥበብ ስሙ የሚታወቀው ጆን አንድሩ ፔርሎ ውልደቱ በአሜሪካ ሲሆን ራሱን በኒውዮርክ ሃርለም ውስጥ አሳድጓል። በግድግዳ ላይ ስዕሎቹም በዓለም ዙሪያ አሉ ከሚባሉት መካከል ቀዳሚው ነው። ሥራዎቹም በመቶ ሺህ ዶላሮች ይሸጣሉ። ጆን ዋን አርቲስቶች ለሚሰሩት ሥራ ዋጋ ሊሰጡት ይገባል ይላል። ለሰዎች ደስታን ፍስሐና ነጻነትን አቀርብ ነበረ። የምሠራው ነገር ላይ እምነት ስለነበራቸው ትክሻይን ቸብቸብ ከማድረግና በጣታቸው አበጀህ ብቻ ብሎ ከማለፍ እኔን መርዳት ነበረባቸው። የዚህ መርሃ ግብር አዘጋጆች ይሄ ፌስቲቫል አርቲስቶች እርስ በርስ ግንኙነታቸውን እንዲገነቡ ስራ የሚያገኙበትና የሚመካከሩበት ስፍራ ሆኗል ይላሉ። አሌግዛንደር ቲልማን የባዝ አርት አጋር መስራች ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለል። መልካም ምሽት ይሁንላችሁ።